ከምርጫው መቃረብ ጋር በተያያዘ ፓርቲዎች የየራሳቸውን ደጋፊ ለማብዛት የተለያዩ የቅስቀሳ ጥረቶችን እያደረጉ ነው። ፓርቲዎች በተለያዩ የመገናኛ ዘዴዎች ሕጋዊ በሆነ መልኩ ከሚያደርጉት የምረጡኝ ቅስቀሳ ባለፈ በጫናና ባልተፈቀዱ ቦታዎች ጭምር ቅስቀሳ ሲያደርጉ እንደነበር በተለያዩ መድረኮች ይገለጻል። ሰሞኑንም በአማራ ክልል ምዕራብ ጎጃም ዞን ይልማና ዴንሳ ወረዳ ኢፋትራ፣ ዳባልና ቆቀር በተባሉ ቀበሌዎች የየቀበሌው የብልጽግና ሹማምንት የአዲሃንንና የኢዜማ አባል አርሶ አደሮች ምርጥ ዘርና ማዳበሪያ እንዳያገኙ እንደ የሚከለክሏቸው አርሶ አደሮች ተናግረዋል። ሆን እንጂ ዋጋ የለውም። በተለይ በተለይ ምክትል ቀመንበሩ በጣም እና የመሰረታዊ

ኢፋትራ ቀበሌ ትናንት ከሀምሳ እስከ ስልሳ የሚሆኑ አርሶ አደሮች በሌላ የፖለቲካ ድርጅት ስብሰባና ሰልፍ ተገኝታቸዋል። እንደዚሁም የድርጅቶቹን የምርጫ ምልክትና የመቀስቀሻ አልባሳት ለብሳቸዋል በመባላቸው ማዳበሪያ መውሰድ እንዳልቻሉ ገልጸዋል። ማዳበሪያም በማሽላ ዘርም ሌሎች ጓዶች እንደጠቃቀሱት ያው ለየት ለየት እያደረጉ እኛውን ወደ አምሳ ወደ ስልሳ ሰው የሚሆን ነው የተነፈቀ። እኔ ምክንያታቸውንማ በሌላ ባልዳቸዋል ነው መነሻቸው፣ እሱ ነው የሚመስለኝ። ወደዚያ አባል ያው ምን ግልጽ ነው እደናል እነሱ መብጣታቸው አይደለም እያሉን መሰለኝ። ዩሪያ ነው የከለከሉን። ዳብ እንኳ በተለያየ በበፊት ነው የግሌም በተለያየ ቦታ አግኝቻለሁ። ይሁያ ግን ዛሬ ተከልክለናል። አንድ ይልማና ዴንሳ ወረዳ ኢዜማ ስራ አስፈጻሚ አባል ለዶች ቤሌ እንደተናገሩት ዘርና ማዳበሪያ ኢዜማ አባሎች የሆኑ በሙሉ ተከልክለው ኢዜማ ይስጣችሁ ሂዱና ኢዜማን ጠይቁ፣ እኛ አንሰጣችሁም፣ ብልጽግናን የሚደግፈንም ብቻ ነው የምንሰጠው በማለት ተባረው ከዚህ ከወረዳ አስተዳዳሪው ድረስ መጥተው እንኳ ጠይቀው መፍትሄ የተሰጣቸውም አሉ። እስካሁን ድረስ ደግሞ መፍትሄ ያልተሰጣቸው አሉ። በተለይ ወደ ዳባል ቀበሌ ልዩ ጎጥ ባህር ግንቡች የተባለ ሰሞኑን ራሱ በዚህ ሁለት ቀን ውስጥ ተከልክሎ ግን እስካሁን ድረስ መፍትሄ አልተሰጠም። ቆጠርም በተመሳሳይ የቆጠሩ መፍትሄ የተሰጠውም አለ፣ ያልተሰጠውም አለ። የአማራ ክልል የፖለቲካ ፓርቲዎች የጋራ መድረክ ሰብሳቢና የአማራ ዲሞክራሲያዊ ኃይሎች ንቅናቄ ሊቀመንበር አቶ ተስፋውን አለምነህ ድርጅቱ በእርግጥ መፈጸሙን አመልክተው ጉዳዩን በጋራ መድረኩ እንደሚወያዩበት አመልክተዋል። ጥቃቅን ችግሮችንም ከፍ ያሉ ችግሮችንም አንስተን ተወያይተን አቅጣጫ አስቀምጠን ነበር። ነገር ግን እነዛ ባስቀመጥናቸው አቅጣጫ መሰረት እየሄዱ አይደለም። ችግሮችም ተባብሰው እዚህም እዛም በርካታ ችግሮች እየተገሰቱ ነው ያሉ። እነኚህ ችግሮች አሁን እኔ በግለሰብ ደረጃ ይሄ ነው የምልህ ነገር አይኖርም። ግን የጋራ ምክር ቤቱን ጠርተን የጋራ አቋም እንይዛለን። እንደ ፓርቲ እኔ በሊቀመንበርነት የምረውን ፓርቲ ብትወስድ የኔ አባሎች በግል ማዳበሪያና ዘር እየተከለከሉ ነው። ይህ እጅግ አስነዋሪ የሆነ ተግባር እየተፈጸመ ነው። ሌሎችም ፓርቲዎች ለጋራ ምክሬቱ ያቀረቡታሉ። እነኚህን ችግሮች ይዘን በቅርብ እንሰበሰባለን። ለመንግስትም ማድረግ የሚገባንን ነገር አድሬስ እናደረጋለን እንጂ ችግሮች በጣም ተባብሰዋል። የይልማና ዴንሳ ወረዳ ዋና አስተዳዳሪ አቶ አስናቀ ቢሰመኝ ግን የተባለው ሁሉ ሐሰት መሆኑን ተናግረዋል። የሚባለኝ ወረዳ ላይ የለም። ውሸት ነው። እስካሁን ድረስ በዚህ መንገድም አልሰጠንም እኔ ችግርም የለብንም። በነገራችን የትኛው ሰልፍ ላይ ስነሱ ወጡ ተብለው ነው በዚያ ልክ የሚከለከሉ እኔ በዚያ ልክ አይደለም ያለው። የአማራ ክልል ብልጽግና ፓርቲ የፖለቲካ ዘርፍ ምክትል ኃላፊ አቶ ጥላሁን ወርቅነህም ስለተባለው ነገር ሪፖርት እንዳልደረሳቸውና ሁኔታውን እንደሚያጣሩ ለዶቼ ቬለ ገልጸዋል። በክልላችን እስካሁን ድረስ ሌሎች ተፎካካሪዎችም በብዙ መንገድ ባረጋገጡልን ባለፈውም የጋራ መግለጫ የሚያወጣ ነው ብዙ መሻሻሎች እንዳሉ መሰረታዊ ችግር እንደሌለ ነው እና አሁን ያነሳኸው ነገር መረጃው የለንም። ተመ እስከ ምርጥ ዘር እስከ ምናምን የሚደርስ ነገር በፍጹም ይኖራል የሚል እምነት የለኝም። የእኛን መዋቅር በአጠቃላይ እየሰጠነው ስልጠና ከዚያ የሚያስወጣ ስልጠና ሰጥተናል። አለምነው መኮንን ለዶችቤሌ ራዲዮ ባህር ዳር